ማህደረ ዜና። ያቺ ሰፊ በረሃማ ግን ቱጃር ስልታዊት ሀገር እንደ ስፋት፣ ሀብት፣ ስልታዊነቷ ሁሉ አብዛኛ ህዝቧ አንድ ዘር የሚጠራ አረብ፣ አንድ ቋንቋ የሚናገር አረብኛም፣ የአንድ እምነት ተከታይ ሙስሊም ህዝብ ሀገር ናት። ሊቢያ የየዘመኑ ዘመኑ ሁነቷን ያጠኑ እንደሚሉት የጥንት የድሮ ታሪኳ እንደ ብዙ ዓለም ሁሉ ብዙዎችን የሚያጣቅስ የብዙዎች ስብጥር ድምር ውጤት ነው። በ2011 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ሀያላን ዘምተውባት ከትቢያ ከቀየጧት ወዲህ ግን የዚያች ሀገር ፖለቲከኞች አንድ ቋንቋ እያወሩም አንድ እምነት እየተከተሉ አንድ ሕዝባቸውን ለመምራት ብዙ ቦታ ከፋፍለው እየፈጁ እያስፈጁ እያፋጁትም ነው። ባለፈው ሐሙስ ከወደ ትሪፖሊ የተሰማው አዋጅ የልቂት ፍጅት የጥፋት ውድመት ጉዞውን ለመግታት ደብዛዛም ቢሆን ተስፋ ሰጪ መስሎ ነበረ። ትናንት እሁድን አለመሻገሩ እንጂ ቀቢጸ ተስፋው የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። የጀርመኗ መራሄተ መንግስት አንጌላ ሜርክል ባለፈው ሐሙስ ከፈረንሳዩ ፕሬዚደንት ኢማኑኤል ማክሮ ጋር ለጋዜጠኞች በሰጡት መግለጫ ሊቢያን እንደ ሀገር ለመቅረጽ ሶስተኛ ወገን ጣልቃ መግባት ያለበት አይመስለኝም አሉ። ሊቢያን ስ ንት አይን ላንድ እንዲማን ሶዛን Seine eigenen strategischen Und dafür werden sich Deutschland und Frankreich einsetzen. Henry. ሌቪ ቢኤችኤል ይሉታል ባጭሩ፣ በካይሮ ግብፅ አድርጎ ቤንጋዚ ሊቢያ በገባ ማግስት ከያኖቹ የሊቢያ አማጺ መሪዎች ጋር ተነጋገረ መጋቢት አምስት 2011። ሰውየው ሲሻው ፈላስፋ፣ ሲያሰኘው የፖለቲካ ተንታኝ ሲፈልገው ፊልም አዘጋጅ ወይም ደራሲ ደግሞ ሲፈልገው አማካሪ ብቻ ምናልባት አንዱንም ያልሆነ ግን ሁሉንም መሆን የሚመኝ አይነት ነው። የግራ የፖለቲካ ፍልስፍናን ያቀነቅናል ነው የሚባለው። የዚያን ቀን ግን አማካሪ መሆን አስፈለገው። አማካሪ ሲሆን የፖለቲካ እምነት አስተሳሰቡ አላገደውም። ያኔው የስልሳ ሁለት ዓመት አዛውንት በኮሎኔል ሞአመር ቃዛፊ ላይ ያመፁትን ሙስጠፋ አብዱልጀሊልንና ሌሎች የቀድሞው የቃዛፊ ባለስልጣናትን ካነጋገረ በኋላም ከዚያው ከቤንጋዚ ስልክ የደወለው ለፖለቲካ እምነቱ ተቃራኒ ፖለቲከኛም ለፕሬዚደንት ኒኮላ ሳርኮዚ ነበረ። ሳርኮዚ የሰውየውን ምክር መቀበላቸውን ካረጋገጡ ከሰዓታት በኋላ ሙስጠፋ አብዱልጀሊልና ብጤዎቻቸው የሊቢያ ብሔራዊ የሽግግር ምክር ቤት ያሉትን የአማጽያን ድርጅት መሰረቱ። ሳርኮዚም መጀመሪያም የብሪታንያውን ጠቅላይ ሚኒስትር ዴቪድ ካሜሩንን ቀጥለው የዩናይትድ ስቴትሱን አቻቸውን ባራክ ኦባማን አሳመኑ። በኃያላኑ ፍላጎትና ፍቃድ ሁሌም የሚዘወረው የኒውዮርኩ የተባበሩት መንግስታት ድርጅትም ለነሳርኮዚ እብሪት ህጋዊ ሽፋን ለመስጠት ሁለት ሳምንት አልፈጀበትም ነበረ። መጋቢት 19 2011 መጀመሪያ የፈረንሳይ ቀጥሎ የመላው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጦር የሊቢያ መንግስትን ታንክ፣ መድፍ ጀት ወታደርን ከአየር ከባህር በቦምብ ሚሳይል ያቀልጠው ገባ። እርግጥ ነው ኔቶ ያኔዎቹን የሊቢያ አማጽያንን ደግፎ የሀገሪቱን መንግስት እንዲወጋ የጸጥታው ጥበቃ ምክር ቤት መወሰኑን ከምዕራባውያን ሀገራት የተቃወሙት እንደ ሀገር ጀርመን፣ እንደ ዲፕሎማት ውጭ ጉዳይ ሚኒስትሯ ጊዶ ቬስተርቬለ ብቻ ነበሩ። ተቃውሟቸው ያኔ ለትችት ወቀሳ ለመገናኛ ዘዴዎች ፍጆታም ኋላ ለታሪክ ዝክር ከመቀመጡ ባለፍ ግን የጦር ኃይል ወረራ ጣልቃ ገብነቱን በእርግጥ አላስቀረውም። ዘንድሮ ሜርክል ለሊቢያ የሶስተኛ ወገን ጣልቃ ገብነት አያስፈልገውም ሲሉ ምናልባት እነቱርክ ግብጽን ከመውቀስ ወይም ከፖለቲካ ዲፕሎማሲው ያንገት በላይ ሽንገላ ባለፍ ያንጀት መሆኑ ሲበዛ ያጠራጥራል። የሊቢያ የብሔራዊ ስምምነት መንግስት ጂኤንኤ በእንግሊዝኛ ምህጻሩ የተባለውን ስብስብ የመሰረተው ራሱ የተባበሩት መንግስታት ድርጅት ነው እና ጣልቃ ገብነት ቦርማ ነው ወይስ ፈንዝማ? ጂኤንኤ በሚል ምህጻረ ቃል የሚጠራውን የትሪፖሊ ጊዜያዊ መንግስትን የጥንቷ ሊቢያ ገዢ ቱርክ፣ የቀድሞዋ ሊቢያ ቅኝ ገዢ ኢጣሊያና ትንሽቱ ግን ቱጃሪቱ ሀገር ቀጠር ይረዱታል። ጊዜያዊ መንግስቱን የሚወጋው በጦር በጋዝ ኸሊፋ ሀፍጣር የሚታዘዘውን የሊቢያ ብሔራዊ ጦር ኤልኤንኤ በእንግሊዝኛ ምህጻሩ የተባለውን ስብስብ ደግሞ የሊቢያ ጎረቤት የቀጠርና የቱርክ ጠላት ግብጽ፣ የግብጽ ወዳጅና እንደ ግብጽ ሁሉ የቱርክና የቀጠር ጠላት የተባበሩት አረብ ኤምሬቶች፣ ሩሲያና በተዘዋዋሪም ቢሆን ፈረንሳይ ይደግፉታል። ሀፍጠር በ2017 ለጊዜያዊ መንግስቱ እውቅና ነፍጎ መንበሩን ከትሪፖሊ ወደ ምስራቃዊቱ የሊቢያ ከተማ ቶብሩክ ያዞረው የሊቢያ የሕዝብ ተወካዮች ምክር ቤት የጦር ሚኒስትርም ናቸው። የተባበሩት መንግስታት ድርጅት የመሰረተው የትሪፖሊ መንግስት ባለፈው ሐሙስ ተኩስ አቁም አወጀ። ተኩስ አቁሙን የቶብሩኩ ምክር ቤት ደገፈው። የምክር ቤቱ ቃል አቀባይ አብዱላህ ብላሄክ ለሊቢያ ሰላም የመጀመሪያው እርምጃ በማለት አወደሱትም። መጀመሪያ የተኩስ አቁሙን በመደገፍ ቀጥሎ ሊቢያ የገቡ የውጭ ቅጥረኛ ወታደሮችን በማስወጣትና የነዳጅ ዘይት ምርትን በመጀመር የሊቢያ ፖለቲካዊ ቀውስ መወገድ አለበት። ከነዳጅ ዘይት የሚገኘው ገቢ ፍትሐዊና ግልጽነት በተሞላበት መንገድ መከፋፈል አለበት። ራሳቸውን ፊልድ ማርሻል ብለው ለሚጠሩት ለጦር አበጋዝ ኸሊፋ ኸፍጣር ዙሪያ መለስ ድጋፍ የሚሰጡት የግብፁ መሪ አብዱልፋታህ አልሲሲም ባለፈው ሐሙስ በትዊተር ባሰራጩት መልእክታቸው ተኩስ አቁሙን ደግፈውታል። የሊቢያ ፕሬዝዳንታዊ ምክር ቤትና የህዝብ ተወካዮች ምክር ቤት ያወጁትን ተኩስ አቁም ቀብያዋለሁ። ፖለቲካዊ መፍትሄ ለማግኘት ለሚደረገው ጉዞ የሊቢያ ህዝብ ዳግም መረጋጋት፣ ሰላምና ብልጽግና እንዲሰፍንለት ላለው ጉጉትም ጠቃሚ እርምጃ ነው። በእርግጥም ተኩስ አቁሙ ለፖለቲከኞቹ የስልጣን ጥማት፣ ጠብ፣ ውዝግብ ነዳጁን ለመቀራመት ለሚራኮቱት ለውጭ ኃይላት ሽኩቻም ህይወት አካል ኑሮ ሀብት ንብረቱን ለሚገብረው ሊቢያዊ ትልቅ ተስፋ ነው። የቶብሩኩ የፖለቲካ አዋቂ አላ ፋዚ እንደሚሉት ደግሞ ትንሽም ቢሆኑ የሊቢያ ፖለቲካ መሪዎች ለህዝባቸው ማሰብ መብሰላቸውንም ጠቋሚ ነው። ሲያሲያ ትሕትብር ሸይ ምን ልዋዒ ይህ ፖለቲካዊ እርምጃ የሊቢያ የፖለቲካ መድረክን ከያዙት ፖለቲከኞች የተወሰኑት መብሰላቸውን አመልካች ነው። እርግጥ ነው እርምጃው በጣም ዘግይቷል። ይሁንና ፈጣሪ መስገን አንዳንድ ሰዎች ስለ ሰላም ማሰብ የመጀመራቸው ምልክት ነው። ወታደራዊ ውጊያ ጥሩ መፍትሄ እንደማያመጣ የተገነዘቡ ለመላው የሊቢያ ዜጋ እንደማይጠቅም ሌላው ቀርቶ ለጎረቤት ሀገራትም እንደማይበጅ የተረዱ ሰዎች ብቅ ብቅ እያሉ ነው። ድወል ዥዋር የተባበሩት መንግሥታት ድርጅትና ተፋላሚ ኃይላትን የሚደግፉ ሌሎች መንግሥታትም ተኩስ አቁሙን መቀበላቸውን በተከታታይ እያስታወቁ ነው። ሊቢያዊ አሜሪካዊው የቀድሞ ኮሎኔል ኸሊፋ ሀፍጣር ግን ተራው ሊቢያዊ የጓጓም የናፈቀም ተስፋ የጣለበትን ደጋፊ አደራጅ አስታጣቂዎቻቸው የተቀበሉትን የተቀረው ዓለም የደገፈውን ተኩስ አቁም ውድቅ አደረጉት። እሁድ ምክንያት የሀፍጣር ቃል አቀባይ አህመድ አሕመድ አልሞስማሪ ትናንት እንዳሉት የትሪፖሊው መንግስት ተኩስ አቁም ያወጀው ስልታዊቱን የሴርት ከተማ ለመቆጣጠር እንዲመቸው ነው። በአይን ውስጥ አሸዋ ለመሞጀር ያለ መንደቅ አላቀባው። ሊቢያዎች በእርግጥ አንድ ህዝብ፣ አንድ ቋንቋ ተናጋሪ ናቸው። ፖለቲካ ጋር ሲደርሱ ግን በአንድ ቋንቋ እያወሩም አንዱን ህዝብ እየከፋፈሉ ጥቅም በሚያጋጫቸው የውጭ ኃይላት እየተነዱ ህዝባቸውን ቁልቁል እየደፈቁት ነው። ሊቢያ ከቅኝ ገዢዎች ነፃ ከወጣችበት ከ1951 ጀምሮ ሊቢያን የገዟት ንጉስ መሐመድ ኢድሪስ ቢን መሐመድ አልመህዲ አልሱኔሲ የድሃ ሰፊቱን ሀገር ነፃነት እንደሳቸው የሚያስከብር የሶስት ሚሊዮን ህዝቧን ፍላጎት የሚያሟላ መሪ አይገኝም ባይ ነበሩ። የኢድሪሷ ውብ ሊቢያ የህዝቧ መሰቀያ የሆነችባቸው የ28 ዓመቱ ጎረምሳ ሻለቃ ሞሐመር ቃዛፊ ንጉሱን አሽቀንጥረው ጣሏቸው። 1969 ቃዛፊ በመጨረሻው የስልጣን ዘመናቸው በሰጡት መግለጫ የሳቸው ሊቢያ ለሊቢያውያን ጀነት ነች ብለው ነበረ። ሰው ግን ጀነትንም ሰለቸኝ ይላል። እነ ሙስጠፋ አብዱልጀሊል ከቤንጋዚ ጀሃነብ ነች አይነት መልስ ሰጥጧቸው። የፓሪስ ለንደን፣ ዋሽንግተን መሪዎችም እነ ሙስጠፋ አብዱልጀሊል የሚሉትም ብለው ዓላማ ፍላጎታቸውን ደግፈው የነ ሙስጠፋ ጀሃነቧን ሊቢያ ሊያቀዘቅዙ እሳት አወረዱባት። በቦምብ ሚሳይል ከመንደዷ በፊት ሞቃታማው በረሃዋ ከ48 ቢሊዮን በርሚል በላይ ነዳጅ ዘይት መቋጠሩ ተረጋግጧል። የኔቶ ቦምብ ሚሳይል ከመንዠቅዠቁ በፊት በየቀኑ 1.65 ቢሊዮን በርሚል ነዳጅ ዘይት ይዛቅባት ነበረ። የነዳጁ ዶላር ከስድስት ሚሊዮን የማይበልጠውን ሕዝብ ከግመል ፍየል እረኝነት ወደ ዘመናዊ መኪና አሽከርካሪነት፣ ከደሳ ጎጆ ነዋሪነት ወደ ህንፃ ባለቤትነት፣ ከማይምነት ወደ ዘመናዊ ትምህርት አዋቂነት ቀይሮትም ነበረ። ዛሬ ግን የራሷ ዜጎች የውጭ ስደተኞችም ያልቁባታል፣ ሀብቷም ይወድማል ይዘረፋል፣ ይባክናል። የሊቢያ ብሔራዊ የነዳጅ ድርጅት እንዳስታወቀው የኸሊፋ ሀፍጣር ጦር በተለይ ሲርትና አካባቢው የሚገኙ የነዳጅ ማምረቻና ማስተላለፊያዎችን ባለፈው ጥር ከዘጋበት እስካለፈው ሳምንት ድረስ ብቻ ሊቢያ ከስምንት ነጥብ ሶስት ስድስት ቢሊዮን ዶላር በላይ አታለች። በወር ከአንድ ነጥብ አራት ቢሊዮን ዶላር በላይ ማለት ነው። ከሞት ስደት የተረፈው ሕዝቧም ሲርት አጠገብ የሚኖረው አብዱል መሐመድ እንዳለው ነገን የሚኖረው በስጋትና ጭንቀት ነው። የሲርት ከተማ ነዋሪ አይደለሁም። ሕዝቡ ግን ሁሌም እንደተጨነቀ ነው። እንዴት እንደምገልጸው አላውቅም። ለብዙ አመታት ጦርነት፣ ፖለቲካዊ ቀውስ፣ ውዝግብ ያየ ህዝብ ነው። ይፈራል፣ ስለሚመጣው ነገር ሁሌም እንደተጨነቀ ነው። የትሪፖሊ፣ የቤንጋዚ፣ የቶብሩክ፣ የሚስራታ ወይም የሌሎች ከተሞች ነዋሪዎችም ህይወት ከሲርቶች በእርግጥ የተለየ አይደለም። ነጋሽ መሐመድ ነኝ። ቸር ያሰማን።